ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞ ተጀምሯል። ለደቂቃዎች አብረናችሁ ጫፍ እንደርሳለን። ዛሬ ምሽት ከወጣትነቱ ጀምሮ በማህበረሰብ ለውጥ ሲሰራ ሲወተውት፣ ሲጽፍ የመገናኛ ብዙሃን ለመገንባት ሲሠራ የቆየ አሁን ጎልማሳ ሆኛለሁ ይላል የጋቢና እንግዳችን ጀዋር መሐመድ። ጃዋር ወደ ኢትዮጵያ በዚህ ሳምንት መጨረሻ ሊገባ ነው። በህዝቦች መካከል ግጭት እንዳይፈጠር ጊዜዎች ካሉ ደግሞ እንዲፈቱ እንፈልጋለን በምስራቅ በምናደርገው ውይይት በኦሮሚያና በሶማሌ ድንበር የተፈጠረው ግጭት እንዲቆምና በፍጥነት ወደ ሰላም የምንገባበት ሁኔታ ላይ ከሁለቱም ማህበረሰቦች ጋር፣ የሁለቱም ምሁራን፣ የሁለቱም አመራሮች የማቀራረብ ስራ እንስራለን። ወደ ተለያዩ የክልል ከተሞች በመጓዝ የማህበረሰብ ውይይት ሊያደርግ አቅዷል። በተለይ ከወጣቶች ጋር አብሮ ሊወያይ አብሮ ሊሰራ በኢትዮጵያ የጥናትና ምርምር ተቋም ሊመሰርት ያስባል። ሌት ተቀናብሬያቸው እየሰራሁ አጠገባቸው ኖሬ አጠገባቸው ሆኜ የነሱ ስሜት በቀጥታ ከፊታቸው ላይ አለማማንበብ አለመቻሌ ከእነሱ ጋር እነሱ ሲጋፈጡ የነበረውን ዱላ ጥይትና ቡጢ ለመጋፈጥ አለመቻሌ ሁሌም ቶርቸር ያደርገኝ ነበረ። አሁን እዛ በመገኘትህ የዱላውና የቡጢ ዘመኑ ቢያልፍ ከእነሱ ጋር ለመወያየት፣ እነሱን ለማየት ነው። ትልቁ ጉግቴ ይሄ ነው። ጃዋር በጋቢና ተሳፍሮ አብሮን ያመሻል። ተስፋውን ህልሙን፣ ሊሰራ ያቀደውን ኢትዮጵያ ሲገባ ደግሞ እንደዚህ ክፉኛ የናፈቀውን ጉዳይ ያብራራልናል። አስቀድሞ እንደገለጸው ዛሬ በምንጀምረው ቦሌ ቦሌ ተከታታይ ዘገባ ጋቢና ቪኦኤ ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዝምባብዌ ሰብዓዊ መብት ታጋዮች በድረ ምርጫው በመዲና ይቶ ሐራሬ የሦስት ሰዎች ሕይወት ያጠፋውን የወታደሮችን እርምጃ አውግዘዋል። የሀገሪቱ የምርጫ ኮሚሽን ዘገየ የተባለውን የምርጫ ውጤት በቅርቡ እንደሚያሳውቅም ገልጿል። በሕጉ መሰረት ውጤቱን ለማሳወቅ እስከ መጪው ቅዳሜ ድረስ ጊዜ እንዳላቸው ባለስልጣናቱ ተናግረዋል። በቅርቡ እንደሚያሳውቁም ተገልጿል። ለፕሬዚዳንትነት የሚወዳደሩት ተቃዋሚው ኔልሰን ቻሚሳ ባለፈው ሰኞ አሸናፊ እኔ ነኝ ብለዋል። ትናንት ታዲያ በብዙ መቶዎች የሚቆጠሩ የተቃዋሚው ፓርቲ ደጋፊዎች የምርጫ ኮሚሽኑ በር የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ በፖሊሶች ላይ ድንጋይ እንዲወረወር ፖሊሶች ሲወረወር ፖሊሶች ደግሞ እምባ አስመጭ ጋዝ ተኩሰዋል። የውሃ ግፊትም ተጠቅመዋል። ከዛ በኋላ ወታደራዊ ተሽከርካሪዎች በየመንገዱ ሲዘዋወሩም ታይቷል። ወታደሮች በመንገደኞች ላይ ሲተኩስና ሰዎችን ሲደበድቡ እንደታዩም ተዘግቧል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን የተላከ ደብዳቤ መቀበላቸውን የዋይት ሀውስ ቤተ መንግስት ጠቁሟል። ባለፈው ሰኔ ወር ላይ ሲንጋፖር ስለተካሄደው ስብሰባ የሚመለከት መሆኑም ታውቋል። ከሊቀመንበር ኪም የተላከው ደብዳቤ ፕሬዚዳንት ትራምፕ የተቀበሉት ትናንት ረቡ ነው። በሁለቱ መሪዎች መካከል የሚካሄደው የመልእክት ልውውጥ ሲንጋፖር ያደረጉት ስብሰባ የሚገኝበትን ሁኔታ ለማወቅና በገቧቸው ቃሎች ላይ ለመግፋት የታለመ ነው ስት ሲል የዋይት ሀውስ ቃል አቀባይ አስረድቷል። ባለፈው ሰኔ ወር ባደረጉት ስብሰባ የኮሪያ ልሳነ ምድር ከኒኩሌር መሳሪያ ነጻ ወደ ማድረግ የሚያመራ ጥረት ለማካሄድ መሪዎቹ ቃል ገብተዋል። ይሁንና ሁለቱ መሪዎች የፈረሙት ሰነድ ሰሜን ኮሪያ መቼና እንዴት ከኒኩሌር መሳሪያ ነጻ ልትሆን እንደምትችል አይገልጽም። ትራምፕ ዛሬ ማለዳ ለመልካሙ ደብዳቤው አመሰግናለሁ፣ በቅርቡ ላገኘው ተጓጓለሁ የሚል መልእክት አስተላልፈዋል። አያይዘውም ትራምፕ ሰሜን ኮሪያ የአሜሪካ ወታደሮች ቅሪት አካል የተባሉ ጭነቶችን ለዩናይትድ ስቴትስ ማስረከቧንም ኪምን አመስግነዋል። የትራምፕ አስተዳደሩ ወደ ቻይና ሀገር በምታስገባው ወደ ሁለት መቶ ቢሊዮን ዶላርስ የሚያወጣ ሸቀጣ ሸቀጣሸቀጥ ላይ የሚደረገውን ቀረጥ ወደ ሀያ አምስት ከመቶ ከፍ ለማድረግ በዛተበት በአሁኑ ወቅት ቀረጥ የማጠናከሩ ተግባር ዓለምን ከማሳዘን በስተቀር ሌላ ፋይዳ የለውም ስትል ቻይና አስጠንቅቃለች። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። የማስተናግዳችሁ ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ ለትስ ክሮስ ቦንደሪስ ቱገዘር። በርካታ ኢትዮጵያውያን ወጣት፣ ጎልማሶች፣ አዛውንቶች ወደ ኢትዮጵያ ለመግባት በተለይ በውጭ ሀገር ይኖሩ የነበሩ በሀገራቸው ለመስራት ኢንቨስት ለማድረግ እንቅስቃሴ ጀምረዋል። የፖለቲካና ወከባ ስርዓትን ሸሽተው ክስ ተመስርቶባቸው ወደ ሀገር እንዳይገቡ ስማቸው በጥቁር መዝገብ ተቀምጦ ለዘመናት ሀገራቸውን ያላዩ ጉዟቸውን ወደ ኢትዮጵያ በቦሌ አውሮፕላን ጣቢያ በኩል ለማድረግ እያቀዱ ነው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሜን አሜሪካ ባደረጉት ጉብኝት ዜጎች ወደ ሀገራቸው እንዲገቡም ጠይቀዋል፣ እንዲሰሩም ጠይቀዋል፣ የቴክኖሎጂ ሽግግርም እንዲኖር ጠይቀዋል። ጋቢና ቪኦኤ ታዲያ የእነዚህን ተመላሽ ኢትዮጵያውያንን ተስፋ ህልምና ቀጣይ ኑሮ የሚያሳይ አዲስ ተከታታይ ዘገባ ይጀምራል። ዛሬ ቦሌ ቦሌ ይባላል። ጋቢና ቪኦኤን። የዛሬው የጋቢና ቦሌ ቦሌ ዝግጅት እንግዳ ጃዋር መሐመድ ነው። በዚህ ሳምንት ማብቂያ ወደ ኢትዮጵያ ይገባል። እሑድ ዕለት በሚሊኒየም አዳራሽ ትልቅ ጉባኤ ጠርቷል። አነጋግሬው ነበር። ጃዋር መሐመድ የኦሮሚያ ሚዲያ ኔትወርክ ስራ አስፈጻሚ፣ ወደ አዲስ አበባ ወደ ኢትዮጵያ ለመግባት ጥቂት ቀናት ይቀረዋል። ይህንን አስመልክቶ ጉዞህ ምን እንደሚመስል ለመነጋገር ነው። በቅድሚያ ፈቃደኛ ስለሆንክ እናመሰግናለን። ኤኖ ከአንተንና ቪኦኤንም ከልብ አመሰግናለሁ። እንግዲህ በቅድሚያ በስንት ጊዜ ነው ወደ አገር የምትገባው? የመጨረሻ ጊዜ ኢትዮጵያ የነበርኩት በሁለት ሺ ስምንት ኢትዮጵያን አቆጣጠር ነው። ከአስር ጊዜ በኋላ ነው ግን ከሀገሬ ወጥቼ ለትምህርት ከወጣው አሁን አስራ አምስት ዓመት ሆነኝ አሜሪካ ከመጣው አስራ ሶስት ዓመት ሆነኝ በዚህች ትንሽ እድሜህ ብዙ የስደት ዘመን አሳልፈሃል ማለት ነው እረ ስደተኛ አልነበርኩም በትምህርት ላይ ነበርኩ ከዛ በኋላ ከኢትዮጵያ መንግስት ጋር ቂም ስንያያዝና ነገሮች ሲጦፉ ፓስፖርቴንም አላሳድሳሉ እዛ ያው እዚሁ ቀረሁ ለጊዜው ያው አሁን ልመለስ ነው እንግዲህ አሁን ምንድን ነው የፖለቲካው ሁኔታ ለውጡን ከጠቅላይ ሚኒስትሩ ጋር በሚኔሶታ በመድረክ እጅ ለእጅ ተጨባብጣችሁ በመደመር ጉዞ ላይ በሶስቱ የዩናይትድ ስቴትስ ከተሞች በተካሄደው በተለይ በሚኔሶታ በሰፊው ነው ከመሪዎቹ ጋር የተወያያችሁት። እስኪ ውይይታችሁ ምን ይመስል ነበረ? በአጠቃላይ ወደ ሀገር ውስጥ ስ እንድትገባ የጋበዙ ሁኔታዎች ምንድን ናቸው? ወደ ሀገር ለመግባት ከወሰን ቆይት ያለው ድሮም ያልገባሁት አንደኛ ከሀገር ቤት ብዙ ነገር መስራት ስለማልችል ከዚህ የሚሰራውን ነገር ለዛ ነው። ሁለተኛ ደግሞ ክስ ነበረብኝ። ክሱ ከተነሳና ሁኔታዎች ከተመቻቹ መመለስ አለብኝ ብዬ ከወሰን ከወር አለፈኝ። ከአመራሩ ጋር ብዙም የተወያየ ነው ስለ እኔ ጉዞ የዛን ያህል አልነበረም። የደህንነት ጉዳይ ብቻ ነው የተወያየ ነው። ግን በሀገር ጉዳይ ላይ እየሰሩ ያሉትን ስራ አብዴት ሰጥተውኛል። እኔም የሚታይኝን ድክመቶች በተለይ በሀገሪቷ ውስጥ የጸጥታ ጉዳይ በማስፈን በፍጥነት ሀገሪቷን ወደ ዲሞክራሲ ለማሸጋገር መደረግ ያለባቸው በምርጫ ጉዳይ ላይ ከተቃዋሚው ጋር መደራደር እንዳለባቸው፣ ኢኮኖሚውን በፍጥነት መልሰን ማቋቋም እንዳለብን፣ በኢህአዴግ ውስጥም ውይይቶች እንዲካሄዱና ነገሮች ወደ ግጭት እንዳይመሩ የመቀልበስ ሁኔታ መካሄድ እንዳለበት፣ በክልሎች መካከል ያሉ ግጭቶችንም በሰላም መለወጥ እንዳለብን፣ በክልሉ በቀጠናው ማለትም በኢስት አፍሪካም ያሉ ጉዳዮችን በናይሮቢ ሄጄ የታዘብኳቸውን ጉዳዮችንም እንዲሁም በአውሮፓ በተባበርኩበት ወቅት በተለያዩ መንግስታት እና ዲፕሎማቶች እንዲሁም ምሁራን ስለ ለውጡ ያላቸውን አስተያየት አካፍያቸው ሰፊ ውይይት አድርገናል። ጃዋር፣ እንግዲህ በተለያዩ የውጭ ሀገር መሰረታቸውን አድርገው የመገናኛ ብዙሀንም እንደዚሁም ማህበረሰቦችን ከሚመሩት በእድሜ እንደው አነስ የምትለውም አንተ ነህ። ኢትዮጵያ ውስጥ በጣም ሰፊ የሆነ የወጣቶች እንቅስቃሴ ከመንገድ ጀምሮ እስከ ማዕከላዊ የፖለቲካ ስልጣን ድረስ ከፍተኛ የሆነ የወጣቶች ወይም በእድሜ አነስ ያሉ ሰዎችን የሌላ ትውልድ ሰዎችን ያሳተፈ የፖለቲካ እንቅስቃሴ ይታያልና አንተንም የዚህ አካል እንደሆንክ ነው ብዙዎች የሚያምኑት። በአጠቃላይ ወጣቱ በኢትዮጵያ የሚያደርገው የፖለቲካ እንቅስቃሴ አልፎም ደግሞ አንተ የሚኖሩ ተሳትፎ ምን ይመስላል? በአጠቃላይ ሁኔታው እዚ ጋላ ይሄ ነው። የዛሬ ምን አረጀናለም? የዛሬ ስምንት አመት ዘጠኝ አመት ስንወያይ ነበረ የሀገራችን ፖለቲካ በአባቶቻችን ትውልድ ታንቆ ስለተቀመጠ ወጣቱን መጀመሪያ ነጻ አውጥተን የፖለቲካ ተሳትፎን ማሳደግ አለብን ብለን አንተን በሚዲያው፣ እኔም በተለያየ መልኩ ስንሳተፍ ነበረ። የተሳካልን ይመስለኛል። ዛሬ በመንግስት ውስጥ እንዲሆን በጣም ብዙ ወጣቶች በአመራር ደረጃ ከሚኒስትር እስከ ክልላዊ አመራር የያዙበት ሁኔታ አለ። በተቃዋሚው መልክ፣ በሚዲያውም በአካደሚያውም። አይቲንክ የእኛ ጀኔሬሽን አባቶቻችን ተቆጣጥረውት የነበረውን የፖለቲካ መድረክ ለህዝቡ ጥቅምና ለሽግግር ሲል መልሶ የተቆጣጠረ ያለበት ሁኔታ ነው ያለው። በዚህ ውስጥ እኔም የራሴን ሚና ተጫዎች ያለው ከእንግዲህ እኔም አንተም እኮ ወጣቶች አይደለንም ከእንግዲህ አሁን ወደ ጉልምስና እየሄድ ነው። ሽበት እየመጣ ነው። እንደ ድሮ ብዙም መዝላል አንችልም። ከእንግዲህ ነገሮችን የማርገብ ሰላም የማምጣት በእድገት የማምጣት ላይ የሚቀጥለው ትውልድ የተጎሳቆለች ጭቆና ያለባት ኢትዮጵያን ሳይሆን ሰላም ያለባት ዲሞክራቲክ የሆነች ህዝባችን ጥሮ ግሮ ተስማምቶ ተደማምቶ የሚኖርበት ሀገር ለመገንባት ኃላፊነት ያለብን እንደሆነ ነው የሚታየኝ። ይህንን ኃላፊነት ለመውጣት ነው የምመለሰው። እንግዲህ የምትመለሰው ለጥቂት ጊዜ ነው። እቅድህ ምንድን ነው? እንደዚሁም የማህበረሰብ ጉባኤ አስብሃል። ና እስኪ ከጉባኤው ተነሳና የረጅምና የአጭር ጊዜ እቅድህ እንነጋገራለን። እንግዲህ በሚሊኒየም አዳራሽ የእሁድ ዕለት የሚመጪው እሁድ ሐምሌ ሀያ ዘጠኝ ትልቅ ስብሰባ አለን። እዚህ ላይ ከፍተኛ የመንግስት ባለስልጣናት በሙሉ የተቃዋሚ አመራር የሀገር ሽማግሌዎች የሃይማኖት መሪዎች ኦፍኮርስ እንዲሁም ወጣቱ በስፋት ይሳተፋል። እዚህም ይሄንን ድል ሁለት ነገር ነው የምናደርገው። አንደኛ ወይምንን በይፋ የምንመረቅበት ነው። ዋነኛው ግን ከየዛሬ ሁለት ዓመት በትግሉ ጊዜ በኦሮሚያ ሙሉ ትልቅ ሰልፍ የተካሄደበት ግራንድ ኦሮሞ ፕሮቴስት ያልነው የኦገስት ሲክስ ሰልፍ ነበረ። ትግሉን ትራንስፎርም ያደረገ ስለነበረ ያንን ቀን ለማስታወስ በዛ ላይ የተሰዉ ወንድሞቻችንን ለማስታወስ ነው የምንመለሰው በዛ ላይ ለሀገር ግንባታ ለወደፊት ምን ማድረግ ያለብን የሚል ላይ ሰፊ ያሉ ንግግሮችን ና ትዕይንቶችን እንሰራለን ብለን እናምናለን። ከዛ በኋላ በአዲስ አበባ ዩኒቨርሲቲ፣ በድሬዳዋ፣ በሐረር፣ በጅማ፣ በመቀለ እንዲሁም በጎንደር ከምሁራን እና ከህዝብ ጋር ውይይት ለማድረግ አስቤያለሁ እኔ ፕሮፌሰር ሕዝቅኤልም ሌሎችም አብረር የምንሄደው በዚህ ላይ ትልቁ በተለይ በዚህ ዙር ትልቁ አቴንሽን የሰጠ ነው። በህዝቦች መካከል ግጭት እንዳይፈጠር ግጭቶች ካሉ ደግሞ እንዲፈቱ እንፈልጋለን። በምስራቅ በምናደርገው ውይይት በኦሮሚያ እና በሶማሌ ድንበር የተፈጠረው ግጭት እንዲቆም እና በፍጥነት ወደ ሰላም የምንገባበት ሁኔታ ላይ ከሁለቱም ማህበረሰቦች ጋር የሁለቱን ምሁራን፣ የሁለቱን አመራሮች የማቀራረብ ስራ እንስራለን። እንዲሁም ደግሞ በሀረሪ ክልል እና በከባቢ ባሉ የኦሮሞ ወረዳዎች ለመካከል ያሉ ትንንሽ ችግሮችንም ለማፍታት እንጥራለን። በመቀሌ የትግራይ ህዝብ አሁን ሚስ ያሉ አንዳንድ ችግሮችን እና የእነሱን ስጋት ለማዳመጥ ተውክ ወደዛ የምናቀናው። በአማራ ክልል ደግሞ የተጀመረውን የሁለቱን ህዝቦችና አመራር የማቀራረብ ስራ የበለጠ ለማጠናከር ሙከራ የምናደርግበት ይሆናል። በጅማም ደግሞ በምዕራቡ የሀገራችን ክፍል ያለው ብሳትነት በተጠበቀ መልኩ ህዝቡ ተከባብሮ ወደ ግጭት ሳይገባ የሚሄድበትን ሁኔታ ልንወያይ ነው እና በዚህ መልኩ ነው እቅድ ያዝ ነው ይሄ የመጀመሪያ እቅዳችን ነው። ከዛ በኋላ ግን ሰፊ የሆነ በተለይ እንደ ሚዲያም ሆነ እንደ ምሁራን ያለንን ኃላፊነት ለመወጣት አቅደን ነው ይህን ያለ ነው። ሄኖክ፣ እንግዲህ ይህን በምን አቅም ነው የምታደርጉት? እንደ መገናኛ ብዙሀን መሪዎች ወይም ደግሞ እንደ ማህበረሰብ ለውጥ አቀንቃኞች በምን አቅም ነው ይሄንን ልታደርጉ ያሰባችሁት? ከሁሉም እያጣቀስን ነው። ከሚዲያውም ሚዲያውንም እንጠቀማለን፣ በምሁራን ደረጃም እናደርገዋለን። ተሰሚነትም ስላለን በሁሉም እናደርጋለን። ሁሉም ነገር ወደ ጦር ግንባር አይደለ አሁን ደግሞ ነበር ሲባል የነበረው አሁን ሁሉም ነገር ወደ ሰላም እና ዲሞክራሲ ግንባታ ልናደርገው እንፈልጋለን። ያለንን ማንኛውንም ሪሶርስ፣ እውቀታችንን፣ ተሰሚነታችንን፣ ያሉንን ተቋሞች በሙሉ በመጠቀም የፖለቲካ አመራሩ ሽግግሩን በፍጥነት እንዲያደርግ ጫና እየፈጠርን፣ ህዝባችን ደግሞ የጫናው አካል ግን እንቅፋት ሊሆኑ የሚችሉ ይህንን ሽግግር ሊያስተጋግሉ የሚችሉ ግጭቶች እና አንዳንድ ችግሮች በመንግስት ብቻ ሳይሆን በሲቪክ ማህበራት ሲቪክ ኮሚኒቲው መሰራት ስላለባቸው ያንን እኛ እንደ ሚዲያም እንደ ምሁራንም እንደ ዜጎችም እንደ ታዋቂ ግለሰቦችም ሚናችን በመጫወት ህዝባችንና ለውጥ እያደረገ ያለውን የመንግስት አመራር ልናግዝ እንሞክራለን። እንግዲህ የቀድሞ የአዲስ አበባ ዩኒቨርሲቲ ፕሮፌሰሬን የአፍሪካ ሂስትሪ መምህሬን ዶክተር እዝቅኤል ጋቢሳን ይዘህ ነው የምትሄደው በአህጉሩ በስፋት በትምህርትም በማሳተምም ወጣቶችን ሜንተር በማድረግም ሰፊ ሚና የተጫወቱ ምሁር ናቸው። በአጠቃላይ ግን ጃዋር ብዙ ሰዎች ጃዋር ወደ ፖለቲካ ይገባ ይሆን ይላሉ። አንተ ደግሞ የማህበረሰብ በተለይ የጥናት ተቋሞችን መመስረት ነው ትላለህ። ውሳኔ ላይ ደርሰሃል ወይስ አሁንም በበፊቱ አቋምህ ነው ያለው? ያ ያ ያ የጸና አቋሜ ነው። ከልጅነቴም ሳስበው የነበረው ነው። እኔ ችሎታዬ ማስተማር ነው። አጂቴት ማድረግ ነው። አይ, ቲንክ ኢትዮጵያ በአሁኑ ወቅት ጥሩ አመራር አላት። በመንግስት ውስጥም ጠንካራ አመራር አሉ። ልዩነታችን እንዳለ ሆነው በራሳቸው መንገድ በፍጥነት የሚሄዱ የሚያስቡ ህዝብ የሚያዳምጡ አመራሮች በክልል ደረጃ መጥተዋል እነ ዶክተር አብይ፣ ለማ፣ ገዱ፣ ንጉሱ፣ ጥላሁን፣ አምባቸው፣ አህመድ ሺዴ በጣም ኢምፕረስ ሆኛለሁ እዚህ ባየኋቸው መልኩ። ስለዚህ በመንግስት ውስጥም ጥሩ አመራር መቷል። በተቃዋሚውም ደረጃም ሰብሰብ ባይሉም እነ በቀለ ገርባ፣ እነ መረራ ጉዲና፣ ዶክተር ብርሃኑ ነጋ ሲመለስ እነዚህ በቂ የሆነ የፖለቲካ አመራር ይሰጡናል የሚል ተስፋ አለኝ። ስለዚህ እኔ ባለሁበት ምህዳር ውስጥ ባለሁበት ህዋ ውስጥ መቀጠል ፈልጋለሁ። ይሄም የሲቪክ ማህበራት የሲቪክ ስራ፣ የምሁራን ስራ፣ የሚዲያ ስራ፣ የቲንክ ታንክ ስራ። ቲንክ ታንክ አቋቁማለሁ ስመለስ። አሁን እዛ ምሁራኑ የፖሊሲ ግብአት የስትራቴጂ ግብአት ለፖለቲካ አመራሩ ለተቃዋሚም ሆነ ለመንግስት አመራሩ መስጠት መቻል አለባቸው። እዚህ የምንኖርበት ሀገር እንደምታውቀው ሄ ነው ከትሬዲሲ ስለምትኖር የፖለቲካ አመራሩ የሚሰራውንም የሚያወራውንም የሚቀልባቸው ቲንክ ታንኮች ናቸው። እውቀትን ዩኒቨርሲቲዎች እውቀት ያመለጫሉ። ቲንክ ታንኮች እነኛን እውቀት በጤራራ መልክ አሳምረው አስተካክለው ለፖለቲካ አመራሩ ያጎርሳሉ። ፖለቲካ አመራሩ ደግሞ ያንን እውቀት በመጠቀም ሀገር ይመራል፣ ሀገር ይገነባል። እዛ ውስጥ ነው መሳተፍ ፈልገው፣ እንጂ በፖለቲካ አመራር ውስጥ ለመውጣት ፍላጎትም አላማውም የለኝም። ለሚቀጥሉት ጥቂት አመታት በተለይ በሰላም ላይ በመስራት ከዛ በኋላ ጡረታ ለመውጣት በኢትዮጵያ ታሪክ ለመጀመሪያ ጊዜ በያንገስት ኤጅ ጥቆታ የወጣ በሚል ከአንተ ሽልማት ለመቀበል እያሰብኩ ነው። ይህን በቃ እንዲሳካል ሁሉ እመኛለሁኝ። ግን እንደው ከዚህ ጋር ተያይዞ ስለ ፖሊሲውም ስላነሳ እስካሁን ባለፉት ከሶስት ወር በላይ ባሉት ጊዜ ውስጥ በርካታ ነገሮች የአካባቢ ሰላም ጸጥታን በተመለከተ፣ የኤርትራን ጉዳይ በተመለከተ፣ በሀገር ውስጥ ያለውን የፖለቲካ ሁኔታ የፖለቲካ እስረኞችን በተመለከተ በጣም በርካታ ስራዎች ተሰርተዋል መሰራት አለባቸው ተብለው ደግሞ የሚታመኑትን መጠቆም ነውና በተለይ እንዳንተ የማህበረሰብ ለውጥ አቀንቃኝ ሰዎች ስራም ኃላፊነትም አሁን የምትጓዝበት በተለይ በህዝቦች መካከል ዘርን ያማከለ፣ ሃይማኖትን ያማከለ ግጭቶች ይታያሉ። በሀገሪቱ ውስጥ በተለይ የአካባቢ የቀበሌ የጎጥ አስተዳደር ጋቨርናንስን በስፋት ኃላፊነትና ተጠያቂነት ባለው የማስፈን ስራ መሰራት እንዳለበት ይጠቆማል። የተለያዩ የሰብአዊ መብት ድርጅቶች የኢትዮጵያ መንግስት የዜጎቹን ደህንነት ማስጠበቅ አለበት እያሉ እየወተወቱ የሚገኙበት ሁኔታ ላይ ነው ያለ ነው። አሁን ከዛም ባለፈ የምጣኔ ሀብቱን ሁኔታ አንስተሃል። በአጠቃላይ በዚህ ጉዞ ታዲያ በተለያዩ የክልል ከተሞች ከወጣቶች፣ ከመሪዎች፣ ከተለያዩ ሰዎች ጋር በምትነጋገር ጊዜ የአካባቢ አስተዳደርን አስመልክቶ ለመንግስቱም የምታስተላልፈው መልእክት ምንድን ነው? የችግሩ መንስኤ ምንድን ነው ብለህ ታስባለህ? እንዴትስ ነው ከህዝቡ ጋር ይህንን አስመልክቶ የማህበረሰቡ ውይይቱ ላይ ልትወያይበት ያሰብከው? እንግዲህ ይሄ የመንግስት ኃላፊነት ብቻ አይደለም። ህዝቡም አብሮ መስራት አለበት። የኔና ያንተ ትውልድ ይሄ ወጣቱ አንድ ነገር አስመስክሯል። ጨቋኝ ስርአትን ፍርክስክሱን ማውጣት እንደሚችል አንድ ጠመንጃ ሳይተኩስ በስትራቴጂ በመመራት ግራሶት አክቲቪዝምንና ሶሻል ሚዲያን በመጠቀም አምባገነናዊ ስርአትን ማፍረስ እንደምንችል አረጋግጠናል። ያ ግን የትግሉ የመጀመሪያው አካል ብቻ ነው። ሁለተኛውና ፈታኙ የእኛ ትውልድ ሊያረጋግጠው ሊያስመሰክረው የሚገባው ዲሞክራሲያዊ፣ የተረጋጋ፣ ሰላማዊ፣ ልማታዊ ስርዓተ መንግስት መገንባት እንችላለን ወይ ይሄ ትልቅ አሳይመንት ነው። ለእኛ ትውልድ ከነ መንግስቱ ነዋይ ጀምሮ የኢትዮጵያ ወጣቶች ዲሞክራሲያዊ፣ ሰላማዊ፣ ሁሉን ያማከለ የህዝብ መንግስት ለማቋቋም በብዙ መልኩ ታግለው ብዙ መስዋዕትነት ከፍለዋል። በእነሱ ጊዜ የእውቀት እጥረትም ነበረ፣ የሞዴል እጥረትም ነበረ፣ የመገናኛ እጥረትም ነበረ። በእኛ ዘመን ሁሉም የተሟላበት ጊዜ ስለሆነ ስርዓቱን በአጭር ጊዜ ውስጥ መለወጥ እንደቻል አዲስ ስርዓት መገንባት ደግሞ የሚያስቸግረን ምክንያት የለም። እኛ ፌል ካደረግን ያቺ ሀገር ፌል ታደርጋለች። ፌል ለማድረግ እኛ ለመውደግ ደግሞ ምንም አይነት ኤክስኪዩዝ የለንም። ስለዚህ አሁን ያለው ወጣት ቄሮ፣ ፋኖ፣ ዘርማ በተለያየ መልኩ የሚጠራው ወጣት ስርዓትን መጣል አስመስክሯል። አሁን ከትግል ፖለቲካ ከሪዚስተንስ ፖለቲክስ ወደ አስተዳደራዊ ፖለቲካ፣ አክቲቪዝሙም ወደ አስተዳደራዊ አክቲቪዝም መለወጥ መቻል አለበት። የእኛ አይምሮ አስተሳሰባችን እራሱ ከእንግዲህ ከትግል ከዛ ከሬዚስተንስ ፖለቲክስ ወደ ገቨርነንስ ፖለቲክስ መለወጥ አለበት። በዚህ ላይ ሰፋ ያለ ውይይት ከወጣቱ ጋር ማድረግ መቻል አለብን። በምናደርጋቸው መድረኮች ላይ ከተቃዋሚም፣ ከመንግስትም፣ ከሲቪል ማህበራትም ተወካዮችን በማድረግ ክርክሮችን፣ ውይይቶችን በስፋት የምናደርገው ይሆናል። በዚህ ረገድ ጎጥ ግጭቶችን፣ የሃይማኖታዊ የሆኑ የብሔር፣ የቡድን፣ የቀበሌ ግጭቶች እንዴት ምንድነው? መንስኤያቸው እንዴት እናስወግዳቸው የሚለው ላይ ሰፊ ያለ ትንታኔ ሰፊ ያለ ውይይት ማድረግ መቻል አለብን። ከእንግዲህ በኋላ አንዱ ማዶ አንድ ወዲህ ማዶ ቁጭ ብሎ እየተጫጫኸ መሄድ አንችልም። ትዝ ካለህ የተገናኘ ጊዜ ዲሲ ላይ የማደርገው ፕሬዘንቴሽን ነበር። የገደል ማሚቱ የገደል ማሚቱ ሆኖ አንዱ ከማዶ ይጮኋል፣ አንዱ ከዚህ ማዶ ይጮኋል። በመሀከል ሰይጣን አለ ድምጹን እየቀረ እየረም የሚያቀርብ ያንን መስበር መቻል አለብን። እና አይ ቲንክ ጠቅላይ ሚኒስትሩ በራሱ መልኩ እየሞከረ ያለው እያመጣ ያለው ቴዎሪዎች አሉ። እነዛን ቴዎሪዎች ደግሞ በምሁራዊ ትንታኔ፣ በልምድ በታገዘ መልኩ መሬት ማስወረድ መቻል አለብን። ጠቅላይ ሚኒስትሩም ሆነ የፖለቲካ አመራሩ ቃላቸው መሬት እንዲወርድ ጫና መፍጠር መቻል አለብን። እግርግራ እግርግራቸው ስር እየሄድን ምክርም ተቃውሞም እየሰጠን መሄድ መቻል አለብን። ይሄን ማድረግ አለበት። ለመንግስት የምመክረው ነገር ካለ ምንድን ነው? አንደኛ ይሄ መንግስት የሽግግር መንግስት መሆኑን ራሱን በደንብ መረዳት መቻል አለበት። እንደ ሽግግር መንግስት የእሱ ትልቅ ኃላፊነት ሀገሪቷ ድልድይ ላስላለች ከአምባገነናዊው የወዲማዶ ሸለቆ ወደሚቀጥለው የዲሞክራሲ ተራራ ማሸጋገር ስለሆነ ይሄንን በጥንቃቄና በስርነት በቁርጠኝነት ማድረግ እንዳለባቸው በተለይ ደግሞ የሚያደርጉትን ነገር በእልህና በእኔ አሸነፍኩ አንተ ተሸነፍክ በሚል ሳይሆን ሁሉን በሚያካትት መልኩ ህግና ስርዓትን ማስከበሩ እንዳለ ሆኖ ግን ዲሞክራሲን ሊያሰፍን በሚችል በህዝቦች መካከል መቀራረብን ማምጣት በሚችል እንዲያደርጉት ማጠናለው መክራቸዋለሁ። ከወደታች ያለው መስተዳድርም የኃላፊነታቸው እንደ ድሮ ህዝብን መጨፍለቅ ሳይሆን ማገልገል መሆኑን እንዲረዱት ማድረግ እሞክራለሁ። በተቃዋሚው ደረጃ ደግሞ ቁጭ ብለው በመግለጫ በጋዜጣዊ መግለጫ ብቻ ሳይሆን ህዝቡ ውስጥ በመግባት ህዝቡን በማደራጀት ህዝቡን በማሳመን ህዝቡን በማዳመጥ ላይ መስራት መቻል አለባቸው። የስርዓቱን የገዢ ፓርቲውን ድክመቶች አንጥሮ በማሳየት ብቻ ሳይሆን አልተርኔቲቭ የሆነ ተኪ የሆነ የተሻለ የፖሊሲ የስትራቴጂ በኢኮኖሚ ይሁን በማህበረሰባዊ ይሁን በህግ ይሁን በሁሉም መልኩ አልተርኔቲቭ ፖሊሲ እንዲያቀርቡ መምከር መክፋት ትሬኒንግ የመስጠት ስራ ላይ መሳተፍ አስፈላጊ ነው እና እዚህ ላይ እስካሁን ያካበድኩትን ልምድ ከሌሎች ምሁራን ጋር በመሆን ለመስራት ፍላጎት አለኝ። መልካም ጉዞ፣ መልካም የስራ ዘመን እመኝልሃለሁኝ ጃዋር። ግን ያው መቼም ሰው ከሀገር ርቆ በቆየባቸው ዘመኖች ናፍቆት ይኖራል ና አዲስ አበባ ስትገባ የናፈቀህና ልታደርገው የጓጓኸው ምንድን ነው? ሀረርስ ተው እንጂ እሱን አድማጮች መልስ ይስ እንግዲህ እዚህ ማየት በጣም ፈልጋለው። ሀገሬ ማየት ፈልጋለው። እናቴ ማየት ፈልጋለው። ከሁሉም በላይ ደግሞ ባለፉት አራት አመታት ሌት ተቀን ሲሰሩ ሲጥሩ ሲታገሉ የነበሩ ወጣቶችን አይናቸውን ማየት ፈልጋለው። ልጨብጣቸው ፈልጋለው። ላዳምጣቸው ፈልጋለው። አብሬያቸው ሊሆን ፈልጋለው እና ትልቁ ቁጭቴ የነበረው ላለፉት አራት ዓመታት ሌት ተቀን አብሬያቸው እየሰራው አጠገባቸው ኖሬ አጠገባቸው ሆኜ የእነሱን ስሜት በቀጥታ ከፊታቸው ላይ አለማማንበብ አለመቻሌ ከእነሱ ጋር እነሱ ሲጋፈጡ የነበረውን ዱላ ጥይትና ውጢ ለመጋፈጥ አለመቻሌ ሁሌም ቶርቸር ያደርገኝ ነበረ። አሁን እዛ በመገኘትህ የዱላውና የቡጢ ዘመኑን ቢያልፍ ከነሱ ጋር ለመወያየት እነሱን ለማየት ነው ትልቁ ጉግዴ፣ ይሄ ነው። በጣም ነው የማመሰግነው በድጋሚ መልካም ጉዞ፣ መልካም የስራ ዘመን ጃዋር ማህመድ። እኔ ማመሰግናል ነው። ወደ ተከታዩ ዘገባችን ስናልፍ ወደ ዚምባብዌ ነው የምናልፈው። የሰኞ ጠቅላይ ምርጫ ውጤት እየተጠበቀ ባለበት በዚምባብዌ የጦር ሰራዊት ወታደሮች እና ፖሊሶች ዋና ከተማ ሐራሪ ውስጥ በተቃዋሚ ሰልፈኞች ላይ ተኩስ ከፍተው ሶስት ሰዎችን ገድለዋል። ቆንጅታዬ ዝርዝሩን ይዛለች። በበርካታ አመታት ከተካሄዱት ሁሉ ከፍተኛ ትርጉም ባለው ምርጫ ጉዞ ላይ በምትገኘው በዚምባብዌ ዋና ከተማዋ ሀራሬ ላይ የተቃውሞ ሰልፉ እየተበራከተ መጥቷል። ሰኞ ዕለት የተካሄዱት ምርጫዎች ውጤቶች እስካሁን ይፋ አልተደረጉም ቢሆንም ተቃዋሚ መሪው ኔልሰን ቻሚሳ ከወዲሁ ፕሬዝደንት ኤመርሰን ምናንጋጓን አሸንፌያለሁ እያሉ ናቸው። ስማቸው እንዳይገለጽ የጠየቁ ተቃዋሚ ሰልፈኞችም ብዙ የሚሉት አላቸው። በጦር ሰራዊቱ ይጠቀማሉ። እንዴት አንድ ጀኔራል ፕሬዚደንት ይሆናል? መንግስቱ እንዳለ በጦር ሰራዊት አባላት እየተሞላ እኮ ነው ሲሉ ይሰማሉ ተቃዋሚ ሰልፈኛው። ትናንት ከቀትር በኋላ የጦር ሰራዊት ተሽከርካሪዎች ሀራሬ ጎዳናዎች ላይ ወዲያ ወዲህ ሲሉ ታይተዋል። የጥይት ድምፅም ሲያስተጋባ ነው ያመሸው። ታዛቢዎች ስጋታቸውን እየገለጹ ነው። የአውሮፓ ሕብረትና የአሜሪካ ታዛቢ ቡድኖች ውጤቱ ሳይገለጽ በቆየ ቁጥር ውጥረቱ እየተባባሰ መምጣቱ እንደማይቀር ስጋታቸውን ገልጸዋል። አንዱም መሰረታቸው ዩናይትድ ስቴትስ የሆነውና በዓለም ዙሪያ የዲሞክራሲ ተቋማት እንዲጠናከሩ የሚሰሩት ዓለም አቀፍ ሪፑብሊካዊ ተቋም አይአርአይና ብሔራዊ ዲሞክራሲያዊ ተቋም ኤንዲአይ የጋራ ታዛቢ ቡድን አባል የሆኑት የቀድሞ የዩናይትድ ስቴትስ አምባሳደር ጆኒ ካርሰን ናቸው። እንደሚመስለኝ በአመዛኙ ሰላማዊና ስርዓት የተከተለ ከነበረው ከምርጫ ዕለት ወዲህ ተቃውሞው እየተቀጣጠለ መጥቷል። ለዚህ ምክንያቱ የምርጫ ኮሚሽኑ ውጤቶቹን በማሳወቁ ላይ ዝግ በማለቱ ነው። የምርጫ ኮሚሽኑ ውጤቶቹን ሳያሳውቅ በቆየ ቁጥር ቁጣው እየተባባሰ ይሄዳል። ኮሚሽኑ ስራውን በገለልተኝነት እየሰራ አይደለም የሚለውንም ስጋት ያቀጣጥለዋል። ዩናይትድ ስቴትስ ኮንግረስ አባሏ ከአረምባስ በበኩላቸው የሚከተለውን አሳስበዋል። ር ወደዚህ ከመምጣታችን በፊት በተወካዮች ምክር ቤት ያሳለፍነው ውሳኔ አለ። ያም ውሳኔ የዝምባብዌ ህዝብ ሰላማዊ፣ ግልጽና ፍትሐዊ ምርጫ እንዲያካሄድ ጥሪ ያቀርባል። ዩናይትድ ስቴትስ የዝምባብዌ ፖሊሲዋን እንደገና ልታጤን እንደምትችልም አመላክተዋል። ያ በእንጥልጥል ነው ያለው። ሂደቱ ይህን ባገናዘበ መልኩ እንደሚቋጭ ተስፋ አለኝ ብለዋል፣ ኮንግረስ ውመን ከረምባስ እንግዲህ የጋቢና ዝግጅታችን በዚሁ ተጠናቅቋል። ከላይ በጀመርነው ሙዚቃ ይሆናል የምንሰናበተው። ሀሽታግ ጋቢና ቪኤም በመጠቀም በትዊተርም፣ በፌስቡክ ደግሞ አትቪ አማሪክ ላይ አስተያየቶቻቸውን ላኩልን። ሳስተናግዳቸው ያመሸው ሄኖክ ሰማግዝናኝ ሞክቢሊያ በሮ ዝግጅታችንን መርቷል። በዚህ ሙዚቃ እንሰናበት። መልካም ምሽት። سگل آمریکا تھی۔